በተባበሩ መንግስታት ድርጅት የዓለም ጤና ድርጅት የሰሜንና ደቡብ አሜሪካ ቃል አቀባይ ሴቲሻ ሊን ጉዳዩን አስመልክቶ ለጠየቅኳቸው ጥያቄ ማሪዋና መድኃኒት ነው ተብሎ በሳይንቲስቶቹ ቁርጥ ያለ ድምዳሜ አልተደረሰበትም ብለዋል። ጉዳዩን በተመለከተ በዩናይትድ ስቴትስ ኢሊኖይ ክፍለ ግዛት በኤችኤች ሴንት ሜሪ ሆስፒታል የውስጥ ደዌና ተያዥ በሽታዎች ሐኪም ዶክተር ኢብራሂም ኤሌሞን ማሪዋና ማለት ምንድን ነው አልኳቸው። ማርዋና እንደምታወቀው ያው ተክል ነው እና ከጥንት ጀምሮ የተለያዩ ጊዜያት ብዙ አካባቢ ብዙ ህዝቦች ዘንድ ለመዝናኛነት የሚያገለግል በአንዳንድ አካባቢ ሀሺሽ የሚባል ያው ሀሺሽ ነው። በሕክምና በዱሮ ጊዜ ለሕሙማን የሚጠቀሙ ዶክተሮች ካናቢስ ነው የሚሉት እና አሁን ስሙ ማርዋና ሆኖ በስፋት ለየ በዚህ በአሜሪካና በሚራባውን ዘንድ ተጠቃሚነቱ እየሰፋ ሲመጣ ማርዋና የሚለው ስም እጅግ በጣም ታዋቂ የሆነ መጣ እንጂ በህክምናው ማህበረሰብ ዘንድ ካናቢስ ይባላል። በዩናይትድ ስቴትስ ይህንን እጽ በመጠቀም አፍሪካ አሜሪካውያን ይታማሉ። አንዳንድ የጥቁር መብት ተሟጓቾች ደግሞ ነጮች ሆን ብለው ጥቁርን ለሱስ ተጋላጭ ለማድረግ ብለው ነው ጥቁርን ይጎዳል ይላሉ። የእርስዎ ውስጥ ሀሳብ አልኳቸው። በአሜሪካ ውስጥ ጥቁሮች ይህ ነገር ህጋዊ ቢደረግ በነ እምነት የአሜሪካ መንግስት ወይንም የአንድ የህክምና ሶሳይቲ አቋም ሳይሆን እኔ እንደማም ነው። ጥቁሮች አሁን የባሰ ይጎዳሉ ብዬ አላምንም። ምክንያቱም ጥቁሮችን የጎዳውና ስንት ሚሊዮን ጥቁሮች በኮኬይን፣ በሄሮይን፣ በማርዋና ተይዘው ትንሽ እንኳን ሁለት ግራም ሶስት ግራም በአንዳንድ ቦታ ህጋቸውን ሊያያየል ያው እንደምታውቀው ምን ያህል ብትይዝ ነው የሚያስይዝህ የምለው በየ የፌደራል ህግ የሚጠቅሰዋለ በየደግሞ ስቴቱ እንደዛው ህጎቹ ሊለያዩ ይችላሉ። ግን ጥቁሮች እዚህ ሀገር እስርበት እንኳን ያልገባው ወይም ለትንሽ ጊዜ በዚህ ነገር በዚህ ሰበብ የታሰረው ስራ በዚህ ሰበብ ደግሞ ወንጀለኛ ተብሎ አንደ ስማቸው ጠፍተው ስራ ማግኘት የማይችሉ በሚሊዮን የሚቆጠሩ ይመስለኛል። እና ይህ ነገር ህገወጥ መሆኑ የጎዳው የአሜሪካን ማህበረሰብ ሁሉንም ሳሁን እጅግ በጣም በተጋነነ መልኩ የጎዳው ጥቁሮችን ነው። አሁን ባለው ሁኔታ ማሪዋና ለምን በሽታ ይወሰዳል ከሄሮይን ጋር ያለው ልዩነቱስ? ብዬ ለጠየቅኩት ዶክተር ኢብራሂም ሲመልሱ ስወራ ሰምተህ ከሆነ በተለይ አደገኛ የሆነ የምጥል በሽታ አለብኝ ወይንም ደግሞ አደገኛ የሆነ የጀርባ አጥንት ህመም እና ዶክተሮች ያዘዙልኝ የህመም መርፌ ወይንም ክኒን ሳያድነኝ ወይንም ምንም ሳይጠቅመኝ ማሪዋናን በማጨስ ህመሙ ተሽሎኛል ወይ፣ አንዳንዶች በተለይ እነዚህ የምጥል በሽታን እንደ መድኃኒትነት ለዛ፣ ወይንም ደግሞ የካንሰር መድኃኒት እየወሰዱ የሚያቅለሻልሻቸውና ብዙ የሚያስታውቃቸው ሰዎች ለስነ አእምሮ ችግር ዘና ያደረገኛል፣ ጭንቀትን ያስወግድልኛል ብሎ የሚያስቡ ሰዎች እንደ መድኃኒትነት የሚወስዱ ሰዎች በብዛት አሉ። ሌሎች እጾዎች፣ ሄሮይን፣ ኮካይንና ኦፒየም ኦፒም በአሜሪካ ያልተፈቀዱ ሲሆን በሀያ ስምንት ክፍለ ግዛቶች ማሪዋና ፈቃድ ሲኖረው ስምንቱ ክፍለ ግዛቶች በጋዊነት በህጋዊነት ማሪዋናን አጽድቀውታል። ለዶችቭለ ራዲዮ ዘገባ መክብሸዋ ነኝ ከዋሽንግተን ዲሲ።